ኮሌራ ከተከሰተባቸው አካባቢዎች አንዱ በሆነው የምዕራብ ሐረርጌ ዞን እስከ ትላንት ማክሰኞው 244 ለኮሌራ የተጋለጡ ህሙማንን መለየታቸውን የዞኑ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አህመዲን መሐመድ በተለይ ለቪኦኤ በሰጡት ቃል ገልጸዋል። ሆኖም በየቀኑ የሚቀበሏቸው አዳዲስ ህሙማን ቁጥር እየቀነሰ መሆኑን ኃላፊው ተናግረዋል። ባለስልጣናት ወረርሽኙን ሹኙን ለመቆጣጠር እና ህሙማኑንም ለመርዳት እየሰሩ መሆናቸውን አመልክተዋል። አዲስ ቸኮል ዝርዝር አለው። በኦሮሚያ ክልል የምዕራብ ሐረርጌ ዞን ከግንቦት 11 ጀምሮ ኮሌራ መሰል በሽተኞች ላይ በተደጋጋሚ በክልልና በሀገር አቀፍ ቤተ ሙከራዎች ባካሄዱት ምርመራ የኮሌራ በሽተኞች መገኘታቸውን የዞኑ ጤና ጥበቃ ኃላፊ አቶ አህመድ ማህመድ ለቪኦኤ ተናግረዋል። አጠቃላይ እስከ ትላንትና አሁን ቀን ድረስ ልሞስት 242 በሀያ ሶስት ዜሮ ዘጠኝ ሁለት ሺ አስራ አንድ ስምንት ሳምፕል ወስደን ልከን ነበር ስቱል ማለት ነው ሰገራ ከዚህ ውስጥ አምስት ኮንፊርም ሆኖ ተመለሱልናል ቫይብሪዮ ኮሌራ ተብሎ ማለት ነው ኦገዋ ኦጎዋ በዛ መሰረት ነው ኮሌራ ዲክለር አድርገን እንደ ክልላችንም እንደ ዞናችንም በሽታው ኮሌራ መሆኑን የተረጋገጠ በሀያ ሶስት ዜሮ ዘጠኝ ሁለት ሺ አስራ አንድ ያው ከዛ በፊትም እኛ በፕሮቶኮሉ መሰረት ነው የምንጠቀመው የነበረ ነው አጠቃላይ ኬዙ እንደዛ ነው። የወረዳ ዝርዝሩ አለ። ጭሮ ወረዳም ወደ ስልሳ አንድ ኬዝ አለ። ንሶ ሀያ ሶስት መጋላ በደሳሳው ሰላሳ ስምንት አለ። ወደ ሁለት አለ። እነኚህ ህሙማን በአሁኑ ሰዓት ከሌላው የህብረተሰብ ክፍል ተለይተው ህክምናና እንክብካቤ እየተደረገላቸው መሆኑን አቶ አህመዲን አክለው ገልጸዋል። ኮሌራ የህክምና ማዕከል ውስጥ ያለው ስሮ ዘጠኝ አለ ደርሶ አስራ ሁለት ኦዳ ቡልቱም እና አበዴሳ ከተማ ውስጥ አስራ ሰባት አለ። ሌሎች ድኖ ወጥቷል ማለት ነው። በዞኑ ለኮሌራ ህሙማን የህክምና አገልግሎት ከመስጠት ባሻገር የመከላከል ስራዎችም ተጠናክረው መቀጠላቸውን አቶ አህመድ ይገልጻሉ። ይሄ በሽታ ኮሌራ ሳይባል በፊትም እንደ ዞን አጭን ከዞን አመራር ጀምሮ ከወረዳ አመራርም ጨምሮ ባለሙያም ህብረተሰቡ በዚህ በዚህ በሽታ እንዳያጋለ የኮሚኒቲ ኢንተርቬንሽን ስራ በብዛት ኮሚኒቲ ኢንተርቬንሽን ማለት ህብረተሰቡ ግንዛቤ እንዲያገኝ መተላለፊያ መንገድ ምን እንደሆነ እንዴት እንዴት መከላከል እንደሚችል በደንብ ህብረተሰቡ ላይ ስራ ነበረ። ያው የመጣውን በሽተኛ ማከም ብቻ ሳይሆን እንደጤናም እየሰራን ያለ ነው። ጤና ባለሙያ ህብረተሰቡ ውስጥ ወርዶ ከአመራር ጋር በመሆን ህብረተሰቡን በማንቀሳቀስ አንድ የውሃ ችግር አለ። እንደ ዞናችን መጠጥ ውሃ ችግር ጋር ታይዞ ያለውን ችግር ለማቅረብ ኬሚካል እንዲጠቀሙ ማለት ነው ውሃ ጋር ብሻን ጋር አቋታ ለየ ሐውስ ሆልድ በፓርትነር ድጋፍ ያገኘነውን ኬሚካሎች ለህብረተሰቡ የውሃ ማከሚያ ኬሚካሎች ማለት ነው፣ የውሃ ማከሚያ ኬሚካል ማለት ነው። እናከፋፈል ነበር እሱን እንዲጠቀሙ ሽንት ቤት ቤትን በቆፍሮ እንዲጠቀሙ ምግብ ከመብላት በፊትና ሽንት ቤት ደርሶ ከተመለሰ በኋላ ሰው እጁን በሳሙና ታጥሮ ራሱን መጠበቅ እንዳለበት ብዙ ህብረተሰብ ላይ ይሰራ ነበረ። ከተማ ውስጥ በመኪና በመዘዋወር የገበያ ቀን የህብረተሰቡ ህብረተሰቡ በተሰበሰባቸውባቸው ቦታዎች ቦታዎችና ዋና ዋና ስፍራዎች በሽታ የበሽታውን ሁኔታ በሽታው ምን ወረዳ ውስጥ እንዳለ፣ ምን ቀበሌ ውስጥ እንዳለ፣ በሽታ ሰውን እንደሚገል፣ ሰው ደግሞ ከዚህ በሽታ ራሱን መጠበቅ እንዳለበት በደንብ የጤና ትምህርት ስንሰጥ ነበር። በዛ ሁኔታ ያው በአሁኑ ሰዓት አብዛኛው ያው ለምሳሌ ትላንት ሲወስድልህ ወደ ውጡ መጀመሪያ የተከፈተበትን ብንስ ወደ አንድ ተመልሷል ማለት ይቻላል። በየቀኑ በፊት ወደ ስዘጠኝ አስር ከዛ ሲገባ የነበረው አሁን ብዙ ስራ በኮሚኒቲ ላይም ህብረተሰቡ በአመራርና በጤና ባለሙያ በተሰራው ስራ በሽታው ከጊዜ ወደ ጊዜ እየቀነሰ መምጣቱን የሚያሳየው ማለት ነው። የምዕራብ ሐረርጌ ዞን የኦሮሚያ ክልል ከሶማሌ ክልል ጋር ግጭት ውስጥ ገብተው በነበሩበት ጊዜ የተፈናቀሉ በርካታ ሰዎች በመጠለያ ከሚኖሩባቸው ዞኖች አንዱ ነው። እነኚህ ተፈናቃዮች ከኮሌራ ከመጠበቅ አንጻርስ ምን እየተሰራ ነው ስንል አቶ አመዲንን ጠይቀናቸው ነበር። ያው ትኩረታችን ዋና ትኩረታችን እነዛ የተፈናቃዮችን ወደ ቦታ የመመለስ ስራ ነው። በብዛት እንደ ዞናችን አሁን እየተሰራ ያለው ስራ እሺ፣ ከዛ ጋር ታይዘ ያለው የመጠጥ ውሃ ችግር ባለበት ቦታ በቦቴ ያመላለስ፣ ሽንት ቤት ያው መጀመሪያውኑ ለነሱ በብዙ ፓርትነር ድጋፍ ስታንደርዱ የተጠበቀለት ሽንት ቤት እየተጠቀሙ ነው ያለ ተፈርቶለት ማለት ነው። ውሃ ነበረ ችግሩ ያንን በሽታ ደግሞ እነሱ ጋር እንዳይገባ ብዙ ጥረት እያደረግን ነው። እነሱ ጋር እስካሁን በሽታም አልተገኘም። የኢትዮጵያ ማህበረሰብ ጤና ኢንስቲትዩት በኢትዮጵያ አራት ክልሎች ማለትም በኦሮሚያ አማራ፣ ትግራይና አዲስ አበባ አምስት መቶ ሀያ አምስት ሰዎች በኮሌራ መጠቃታቸውንና ና ከነኝ መካከል አስራ አራቱ ከአማራ ሁለቱ ደግሞ ከኦሮሚያ ለሞት መዳረጋቸውን አስታውቋል። ኢንስቲትዩቱ በኦሮሚያ ውስጥ ባሉ አራት ዞኖች ሁለት መቶ ሰላሳ ስድስት የኮሌራ ህሙማን አሉ ቢልም የምዕራብ አርሲ ዞን ብቻውን ሁለት መቶ አርባ አራት የኮሌራ ህሙማን መመዝገቡን ያስታው የሚታወቀው ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።